ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19፣ በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የረቡዕ ጥር 17 2009 ዓም ዝግጅታችን ጀመረ። ጤና ይስጥልን። እንደምናመሻችሁ የምናስተናግዳችሁ ቆንጅ ይታይና ጤና ይስጥልን ክቡራትና ክቡራን፣ እኔም ሰሎሞን አባተ ነን። ይካሄዳል በሚባለው የገዢው ኢህአዴግና የተቃዋሚ ፓርቲዎች ድርድር ዙሪያ እየተከናወኑ ባሉ ስራዎች ላይ መረጃ ለጠየቀው የኖርዌይ ኤምባሲ ሰማያዊ ፓርቲ የበኩሉን ማስታወቁን አመልክቷል። መተማመኛ ለመገንባት ኮንፊደንስ ቢልድ ለማድረግ መጀመሪያ የምናነሳቸው ነገሮች አሉ። የእስረኞች መፈታት፣ የፖለቲካ ፓርቲ አባሎች እና አመራሮች መፈታት ቅድሚያ ሰጥተን የምናየው ጉዳይ መሆኑ፣ ሁለተኛ ደግሞ የአስቸኳይ ጊዜ አዋጁ። የሰማያዊ ፓርቲ መሪ አቶ የሸዋስ አሰፋ ናቸው የሰማችኋቸው። ዘገባው በአብይ ርዕስ ይቀርባል። ለአርእስተ ዜናው ቆንጂት አዲሱ የዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕ ስራ ከጀመሩ ገና አንድ ሳምንት ሳይሞላቸው ከዲሞክራቲክ ፓርቲው ማስጠንቀቂያ እየደረሳቸው ነው። በሐሰት ላይ የተመሰረተ ክሳቸውን አቁመው በዘመቻቸው ወቅት ለደጋፊዎቻቸው የገቡትን ቃል ተግባራዊ በማድረጉ ላይ እንዲያተኩሩ ተጠይቀዋል። በሌላ ዜናም ፕሬዚደንት ትራምፕ የኢሚግሬሽን ጉዳይ የተመለከተ ማስፈጸሚያ ትዕዛዝ ዛሬ በሀገሪቱ የሀገር ደህንነት ሚኒስቴር በሚያደርጉት ጉብኝት እንደሚፈርሙ ተነግሯል። ሌሎችም ዜናዎች አሉን። አመሰግናለሁ ቆንጅት ለአርእስተ ዜናው። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማቸው። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ሥራ ከጀመሩ ገና አንድ ሳምንት ሳይሞላቸው ከዲሞክራቲክ ፓርቲው ማስጠንቀቂያ እየደረሳቸው ነው። ያም በሐሰት ላይ የተመሠረተ ክሶን አቁመው በምርጫ ዘመቻው ወቅት ለደጋፊዎቹ የገቡትን ቃል ተግባራዊ አድርጉ እዚያ ላይ አተኩሩ እያሉ ነው ዴሞክራቶቹ። ዴሞክራቲክ ፓርቲው ይህን አስተያየት ለመስጠት ያነሳሳው በትራምፕ የቃለ መሐላ ስነ ሥርዓት ላይ የተገኘው ሰው ቁጥር ከዚህ ቀደም ከታየው ሁሉ የበለጠ ነው እንዲሁም በምርጫው ከተፎካካሪያቸው ከሂላሪ ክሊንተን ይበልጥ የህዝቡንና የተወካዮችን ድምፅ ያገኘሁት እኔ ነኝ ሲሉ አዲሱ ፕሬዚደንት ከተናገሩ በኋላ ነው። የስላቲትሳ ሆክ አጭር ዘገባለ ሰሎሞን ክፍሌ ያቀርበዋል። ከተቀናቃኛቸው ጋር ሲነጻጸር ዶናልድ ትራምፕ 306 ሂለሪ ክሊንተን 232 የተወካዮችን ድምፅ አግኝተዋል። የድምፅ ቆጠራው ካበቃ በኋላ ግን ሂለሪ ክሊንተን ትራምፕን በሦስት ሚሊዮን ግድም ድምፅ በልጠው ታይተዋል። ቃለ መሐላ ከፈጸሙ በኋላ ደግሞ ትራምፕ የምርጫው ውጤት በመራጮች መጭበርበሩ ተንጸባርቋል ላሉ፣ ይህንኑ ክሳቸውንም የዋይት ሐውስ ቃል አቀባያቸው ሻን ስፓይሰር ትላንት አረጋገጡ። ያዩትን ጥናት መሰረት በማድረግ የሰጡት አስተያየት ከ3 እስከ አምስት ሚሊዮን የሚደርስ ሕዝብ በሕገ ወጥ መንገድ ድምፅ ሳይሰጥ አልቅርም የሚል ነው። የ306 ተወካዮችን ድምፅ ማግኘታቸውን መሰረት በማድረግ ግን በምርጫው ለማሸነፋቸው በጣም ግልጽ ናቸው። የትራምፕ አስተዳደር በተጨማሪ በቃለ መሐላ ሥነ ሥርዐቱ ወቅት የወጣው ሕዝብ ብዛት ከከዚህ ቀደምቱ ሁሉ በቁጥር የላቀ ነው ሲል አጥብቆ ይከራከራል። የሚዲያ ዘገባዎችና በወቅቱ የተነሱ ፎቶግራፎች የሚያረጋግጡት ግን ተቃራኒውን ነው። እንዲያውም በብዙዎች ግምት በማግስቱ የተካሄደው የሴቶች ሰልፍ የትራምፕን ቃለ መሐላ ሥነ ሥርዐት ለማየት የወጣውን ሕዝብ ቁጥር አኮስምኖታል። በሪፐብሊካን ፓርቲው ያሉ የትራምፕ ደጋፊዎች ጉዳዩን ሲያጣጥሉት ይሰማሉ። የምክር ቤቱ አፈ ጉባኤ ፖል ራያን ያን በተመለከተ ያየሁት ማስረጃ አለመኖሩን በጣም ግልጽ አድርጌያለሁ ብለዋል። ፖል ራያን አድበስብሰውና አቅጣጫውን ቀይረው ለማለፍ ይሞክሩ እንጂ ዲሞክራቶች ጠንካራ መልእክት ያስተላልፋሉ። በሕግ መወሰኛው ምክር ቤት ሴናተሩ ቻክ ሹመር ሲናገሩ ፕሬዝደንት ዶናልድ ትራምፕ ለሚሉት ሁሉ በኃላፊነት ሊጠየቁ ይገባል ብለዋል። እውነቱን ማመን ካልቻልክ መንግሥት ማስተዳደር አትችልም። ሕዝብ መርዳትም አትችልም። የአሜሪካን ደህንነትም መጠበቅ አትችልም። በቀላልና ግልጽ አነጋገር ሐቁ ይሄ ነው። ሁኔታው አሁን ካልተጀመረ ደግሞ ይህች አገር ከባድ ችግር ይገጥማታል። ችግሩ ደግሞ የዴሞክራቱ የሬፐብሊካኑ ወይም የሌላው ወገን ሳይሆን እውነትን ላለመቀበል ከሚደረግ ጥረት የሚመነጭ ይሆናል። የኒውዮርኩ ዲሞክራቲክ ሴናተር ቻክ ሹመር በትላንቱ መግለጫቸው አክለውም የሪፐብሊካን ፓርቲው አባላት በፕሬዝደንቱ የሚሰጡ የተሳሳቱ መግለጫዎችን ዙሪያ ጥምጥም እየሄዱ ለማስተባበል ከመሞከር ውድቅ የማድረግ ኃላፊነት አለባቸው ሲሉም አስገንዝበዋል። ይልቅስ ትራምፕ ዛሬ ላይ ሆነው መናገር ያለባቸው ስላለፈው ምርጫና በቃለ መሐላ ሥነ ሥርዓት ወቅት ስለ ወጣ ሕዝብ ቁጥር ማነስና መብዛት ሳይሆን ምን ያህል አዳዲስ ሥራ ስለ መፍጠራቸው መሆን በተገባ ነበር ሲሉ ቻክ ሹመር ተችተዋል። በሌላ ዜና ፕሬዝደንት ዶናልድ ትራምፕ ወደ ዩናይትድ ስቴትስ በሕገ ወጥ መንገድ የሚገቡ ፍልሰተኞችን ለመከላከል ከሜክሲኮ በሚያዋስነው ድንበር ላይ ግንብ እንዲታጠር ዩናይትድ ስቴትስ የምትቀበላቸውን ስደተኞች ቁጥር ለመገደብና ፈቃድ የሌላቸው ፍልሰተኞች እንዳይባረሩ የሚከላከሉ አስጠላይ ከተሞች የሚባሉትን ለመታገል በዛሬው እለት ትእዛዝ ሊፈርሙ እየተዘጋጁ ናቸው። አዲሱ ፕሬዚደንት ዛሬ ረቡዕ የሀገሪቱን ድንበሮች የሚጠብቀው የዩናይትድ ስቴትስ አገር ደህንነት ሆምላንድ ሴኪሪቲ ሚኒስቴር በሚያደርጉት ጉብኝት የኢሚግሬሽን ፖሊሲ ማስፈጸሚያ ትእዛዞቻቸውን ይፈርማሉ። በቀጣዮቹ ቀናት ደግሞ ሌሎች እርምጃዎችን ይወስዳሉ ተብሏል። ዛሬ የሚፈርሙት ትእዛዝ አንዱ ህገወጥ ፍልሰተኞች በሀገራችን ደህንነት ላይ አደጋ ደቅነዋል፣ የአሜሪካውያንን የስራ እድል ይሻማሉ የሚለውን የረጅሙን የምረጡኝ ዘመቻቸው ዋና ክርክር አጉልቶ የሚያሰምር ይሆናል። በምረጡኝ ዘመቻቸው ወቅት በየቦታው የሚሰበሰቡ ደጋፊዎቻቸው ግንቡ ይገንባ ግንቡ ይገንባ በሚሉ መፈክሮች ያጅቧቸው እንደነበረ የሚዘነጋ አይደለም። ዛሬ አዲሱ ፕሬዚደንት የሚፈርሙት የኢሚግሬሽን ትዕዛዝ ይዘት ለጊዜው ግልጽ አይደለም። ይሁን እንጂ ፕሬዚደንቱ ለአራት ወራት ስደተኛ እንዳይገባ ለማገድ በተጨማሪም አብዛኛው ህዝባቸው ሙስሊም ከሆኑት ከኢራቅ፣ ከሶማሊያ ከሊቢያ ከሶሪያ ከሱዳን ከኢራን እና ከየመን ቢያንስ ለሰላሳ ቀናት አንድም ሰው እንዳይገባ ለመከልከል ሀሳብ ያላቸውን መሆኑ ተመልክቷል። በየሀገሮቻቸው የሚሳደዱና የሚጨቆኑ የህዳጣን ሃይማኖት ተከታዮች እገዳው እንዳይመለከታቸው እየተደረገ መሆኑንም ዜናው አክሏል። ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። ሶማሊያ ዋና ከተማ ሞቃዲሾ ውስጥ በሚገኝ ሆቴል ላይ ዛሬ ማለዳ በተከፈተ ጥቃት እስካሁን ባለው መረጃ ከሀያ በላይ ሰው መገደሉንና ሌሎች በርካቶች መቁሰላቸው ተዘግቧል። በሁለት ከባድ የጭነት የጭነት ተሽከርካሪዎች ላይ የተጠመደ ቦምብ በሞቃዲሾ ዳያ ሆቴል ደጃፍ ላይ መፈንዳቱን ተከትሎም ታጣቂዎች ወደ ሆቴሉ ገብተው ተገልጋይ እንግዶች ላይ ተኩስ መክፈታቸውንና ከጸጥታ ኃይሎች ጋር መታኮሳቸውን የአይን እማኞች ለአሜሪካ ድምፅ ገልጠዋል። ከአሁን ቀደም በሞቃዲሾ ሆቴሎችና ዋና ዋና ተቋማት ላይ በተደጋጋሚ ጥቃት የሚያደርሰው የሁከቱ ቡድን አልሻባብ ዌብሳይቱ ላይ ዛሬ ባወጣው ጽሁፍ ለዛሬውም ጥቃት ኃላፊነት ወስዷል። አሉላ ከበደ ተጨማሪ ይዟል። ባለስልጣናት ጨምረው እንዳስረዱት ማለዳ ላይ በንግድ ሰዎች ና በፓርላማ አባላት በሚዘወተረው የደሀይ ሆቴል ላይ በደረሰው በዚህ ቦምብ ጥቃት የተገደሉት አስራ ሁለት ሲቪሎች ሁለት የደህንነት አባላት አንድ ፖሊስና እንዲሁም አንደኛውን የጭነት ካሚዮን ሲያሽከረከር የነበረ አጥፍቶ ጠፊ ና በተኩስ ልውውጡ የተሰማሩ ሌሎች አራት ታጣቂዎች ይገኙበታል እንደ ማኞች ገለጣም ከጠዋቱ ሶስት ሰዓት ጥቂት ቀደም ብሎ አጥፍቶ ጠፊው ያፈነዳው ቦምብ ጭኖ የነበረው ተሽከርካሪ የአገሪቱን የደህንነት ጉዳዮች ሚኒስትር አብደልረዛቅ ኦማር ሙሐመድ እንዳብራሩት ቦምቡን ለመሸፈን በከሰል ጭነት ታጭቀውም ነበር። ይህ ጥቃት ከደረሰ አርባ ደቂቃዎች በኋላ ወደ ሆቴሉ ዘልቀው ተኩስ የከፈፉትን አራቱን ታጣቂዎች አሳፍሮ የመጣው ሌላ ተሽከርካሪ ከርቀት በሚሰራ መቆጣጠሪያ አማካኝነት ሳይሆን እንዳልቀረ ተገምቷል። በፈነዳበት ወቅት በአቅራቢያ የነበሩ በርካታ ሰዎችን አቁስሏል። በሁለተኛው ፈንጂ ከቆሰሉት መካከልም ሰባት ጋዜጠኞች እንደሚገኙበት የሶማሊያ ጋዜጠኞች ማህበር ዋና ጸሐፊ ሙሐመድ ሙአሊሙ ለአሜሪካ ድምጽ ገልጧል። የሆቴሉ ህንጻ ሁለት ጎኖች በፍንዳታው ሙሉ በሙሉ መናዳቸውን የቪዲዮ ምስሎች አሳይተዋል። ከሆቴሉ አጠገብ ያሉ ሌሎች ህንጻዎችም ጉዳት ደርሶባቸዋል። የአስቸኳይ ጊዜ ሰራተኞች የተጎዱትን ሰዎች በፍጥነት ወደ ሆስፒታል ወስደዋል። ጥቃቱን ያወገዙት የሶማሊያ ባለስልጣናት ፈጥነው ወደ አደጋው ቦታ የደረሱትን የጸጥታ ሰራተኞችም አወድሰዋል። በመጨረሻም የኬንያ ፖሊሶች ሁለት የደቡብ ሱዳን መንግስት ነቃፊዎችን ማሰራቸው እየተሰማ ነው። ሰዎቹ ወደ ሀገራቸው የመላክ አደጋ ተደቅኖባቸዋል ሲሉ ጠበቆቻቸውና የመብት ቡድኖች ስጋታቸውን ገልጸዋል። ደቡብ ሱዳናዊው ጠበቃ ዶንግ ሳሙኤል ለሰብዓዊ መብት ከበሬታ ተሟጋችና የሀገሪቱ የሰብዓዊ መብትና የፍትህ ኮሚቴ የሚባል ተቃዋሚ ቡድን አባል እንደሆኑ ተሰምቷል። አግሪ ኢድሪ ደግሞ የተቃዋሚው የሰብዓዊ ጉዳዮች ኮሚቴ ሊቀመንበር ናቸው። ሳሙኤል ለመጨረሻ ጊዜ የታዩት ሰኞ ማታ ሲሆን ኢድሪ ደግሞ ከትናንት ማክሰኞ ጠዋት ወዲህ ምን እንደወሰዳቸው አይታወቅም። ሳሙኤል ኬንያ ውስጥ የተመዘገቡ ስደተኛ ናቸው ተብሏል። የደቡብ ሱዳን የማስታወቂያ ሚኒስትር ማይክል ማክዌ ሁለቱ ሰዎች ናይሮቢ መሆናቸውን አውቃለሁ፣ ስለመታሰራቸው ግን የሰማሁት ነገር የለም ብለዋል። አድማጮች ለሰዓቱ ያለን ዜና በዚሁ ያበቃል። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15630፣ በ15690፣ በ15700 እና በ15785 ኪሎሄርዝ በ22 ሜትር ባንድ በ13615፣ በ13775 እና በ13860 ኪሎሄርዝ በ25 ሜትር ባንድ በ11720 በ11835 በ12040 በ12110 እና በ12140 ኪሎ ሄርትስ እንዲሁም በናይልሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የረቡዕ ጥር 17 2009 ዓ.ም ምሽት ፕሮግራም ነው። ጋምቢያን ከ22 ዓመታት በላይ የገዙት ያህያ ጃሜ ከምዕራብ አፍሪቃ ሀገሮች የምጣኔ ሀብት ትብብር ኤኮዋስ ሊሰነዘርባቸው የነበረውን ወታደራዊ እርምጃ ሸሽተው ቅዳሜ ዕለት ወደ ሌላ ሀገር ተሰደዋል። በወታደርም ኃይል የዲፕሎማሲም ኃይል ተጠቅመው ከሀገር እንዲሄዱ አድርገዋል። ስለዚህ ሊኖር የሚችለው የደም መፋሰስ ለጊዜው ቢሆን ቀርቷል ማለት ይቻላል። በዚህ በኩል ስናየው ሰላማዊ ነው ማለት ይቻላል። ምክንያቱም የደም መፍሰስ ቀርቷል ማለት ይቻላል። ከዲሞክራሲ አቅጣጫ ካየነው ግን ይሄ የሰላማዊ የስልጣን ሽግግር ነው ብሎ ማየት አይቻልም። በሚሽጋን ኬተሪንግ ዩኒቨርሲቲ የታሪክ መምህር ዶክተር ዝቅኤል ጋቢሳን የሰማችሁት በዲሞክራሲ በተግባር ዝግጅት ትንታኔ ይሰጣሉ። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሻገራለን። በቅድሚያ የዕለቱ አብይ ርዕስ ይካሄዳል በሚባለው የገዢው ኢህአዴግና የተቃዋሚ ፓርቲዎች ድርድር ዙሪያ እየተከናወኑ ባሉ ሥራዎች ላይ መረጃ ለጠየቀው በኢትዮጵያ የኖርዌይ ኤምባሲ ሰማያዊ ፓርቲ የበኩሉን ማስታወቁን አመልክቷል። የእርስ በርስ መተማመንን ሊገነቡ ይችላሉ ባላቸው የታሰሩ የተቃዋሚ ፓርቲ መሪዎችና አባላት መፈታት እንዲሁም በአስቸኳይ ጊዜ አዋጁ መነሳትና በመሳሰሉት ጉዳዮች ላይ የቅድሚያ ትኩረት እንደሚያደርግ ማስታውቀዋል፣ ሰማያዊ ፓርቲ። የኖርዌይ ኤምባሲም ከፓርቲው ጋር የተደረገውን ውይይት አረጋግጦ መንግስትና ሕጋዊ ተቃዋሚ ፓርቲዎችን ማነጋገር የተለመደ ስራ እንደሆነ አመልክቷል። መለስካቸው አማሃ ተጨማሪ ያለው ከአዲስ አበባ የሰማያዊ ፓርቲ ሊቀመንበር አቶ የሸዋስ አሰፋ ለቪኦኤ በተለይ እንደገለጹት የኖርዌይ ኤምባሲ ከአንድ ሳምንት በፊት ባቀረበው ጥያቄ መሠረት ኤምባሲው አሁን ከመንግሥት ጋር ስላለው ውይይት ወይም ድርድር፣ ስለ ፓርቲያችን አቋምና የፓርቲያችን ተሳትፎ ምን እንደሚመስል ዝርዝር መረጃዎችን እንደሚፈልጉ አሳውቀውናል ብለዋል። በእነዚህ ርዕሰ ጉዳዮች ላይም የፓርቲውን ሊቀመንበርና የውጭ ጉዳይ ኃላፊውን ሊያናግሯቸው እንደሚፈልጉም ኤምባሲው ጥያቄ ማቅረቡን ገልጸዋል። የፓርቲ የውጭ ጉዳይ ኃላፊ አቶ አበበ አካሉ በኢትዮጵያ ለኖርዌይ አምባሳደር አንድሪያስ ጋርደር እና ለኤምባሲው ሁለተኛ ጸሐፊ ማያ ሄኒግ ሁለቱ የፓርቲ መሪዎች የሰጡትን ማብራሪያ በአጭሩ ገልጸዋል። በዚህ በኩል እንግዲህ ትልቁ አጀንዳችን በተለይም እዚህ አሁን በተጀመረው ድርድር ኢህአዴግ ለጊዜው አመቻች ሆኖ በቀረበበት መድረክ ላይ እና በዛ ላይ የተሰጡ አራት ነገሮች አሉ ነኝ አራቱ ምንድን ነው? እነማን አደራዳሪ የሆኑ የስብሰባ ስነ ስርዓት ታዛቢን በተመለከተ፣ የሚዲያ አጠቃቀም በተመለከተ የወጡ ነገሮች አሉ። ፓርቲያችን በዚህ ጉዳይ ላይ በምን አይነት መልኩ ማቅረብ አለበት የሚለውን እየሰራንበት እንደሆነ እና ፕሮግራሙ ሲደርስ እነኝን ነገሮች የሚቀርጹ አጀንዳዎችን ምን መምሰል እንደሚገባቸው ፓርቲው 24 ሰዓት በከፍተኛ ሁኔታ እየሰራ ነው። የፓርቲው ሊቀመንበር አቶ የሸዋስ አሰፋ በኢትዮጵያ እስከ ዛሬ የተደረጉ የፖለቲካ ድርድሮችን አስታውሰው ለምን ፍሬ እንዳላስገኙ ና ፓርቲያቸው ይህን የቆየ እንቅፋት እንዴት ማስወገድ እንደሚቻል እንዳሰበበት ይናገራሉ። በመጀመሪያ በተደራዳሪዎች መካከል የመተማመን መንፈስ መገንባት አስፈላጊ ነው ይላሉ። መተማመኛ ለመገንባት ኮንፊደንስ ቢልድ ለማድረግ መጀመሪያ የምናነሳቸው ነገሮች አሉ የእስረኞች መፈታት የፖለቲካ ፓርቲ አባሎችና አመራሮች መፈታት ቅድሚያ ሰጥተን የምናየው ጉዳይ መሆኑን፣ ሁለተኛ ደግሞ የአስቸኳይ ጊዜ አዋጁ ምክንያቱም ከአባሎቻችን ጋር ከአመራሮች ጋር ከወረዳ ከዞን አመራሮች ጋርና ከአባላት ከደጋፊ ጋር መወያየትና መነጋገር ስላለብን የአስቸኳይ ጊዜ አዋጅ ደግሞ ምንም የማያነቃንቅ ስለሆነ የእሱ መነሳት እንዳልኩ እንደ ኮንፊደንስ ቢልዲንግ ወይም እንደ መተማመኛ የምንወስደው ነው። መጀመሪያ የምናያቸው ነጥቦች ናቸው እነዚህ። ይህንን ከኤምባሲው የቀረበላችሁን ጥያቄ መመለሱ ለወደፊቱ የውይይቱ ወይም የድርድሩ ሂደት እንዴት ይረዳል ብላችሁ ነው የምትገምቱት? የሚለው የእኔ ጥያቄ ነበረ። አቶ የሸዋስ ጠቀሜታውን አይጠራጠሩም። የመጀመሪያው ነገር ድርድሩ ወይም ውይይቱ ከዓለም ሕዝብም ሆነ ከኢትዮጵያ ሕዝብ ጀርባ የሚደረግ አለመሆኑ መታወቅ አለበት። ፊት ለፊት ነው የሚደረገው። በሕዝብ ጥያቄ ላይ ድርድር የለም። ለሕዝብ ጥያቄ መፍትሄ ለማምጣት ስራ ነው ያለው፣ ውይይት ነው ያለው እና መጀመሪያ ማንም ማወቅ ያለበት ስለሆነ ሰው ለሆነ ሁሉ እናሳውቃለን። ሲቀጥል ግን እነዚህ ሰዎች ያላቸው ተጽዕኖ ቀላል ነው የሚባል አይደለም። መንግስትን በቀላሉ የሚያየው አይመስለኝም። እንዲሁም ከብዙ በሂዩማኒታሪያን ስራ በወረዳ ድረስ እየወረዱ የሚሰሩ አገሮች ናቸው የሚሰሩ ድርጅቶች ያሉባቸው አገሮች ናቸው። ስለዚህ ተጽዕኖአቸው ቀላል አይደለም። ልምዳቸውም ቀላል አይደለም። በጣም ብዙ ነገር ያስተምሩናል፣ ብዙ ነገር ያሳዩናል እና ራሳቸው ዲፕሎማቶች እንደገለጹልንም ቀጥታ ሄደን እናናገራለን የመንግስት ኦፊሻል ያው በግልጽ ከሌኖ ባይሉንም የመንግስት ባለስልጣናትን ሄደን እናናገራለን ብለውናል እንዳናገሩም ነው የሚገባን። ስለዚህ ቀላል የሚባል ተጽዕኖ አይደለም ያላቸው። አዲስ አበባ የሚገኘው የኖርዌ ኤምባሲ ከሰማያዊ ፓርቲ ጋር የተደረገውን ውይይት በተመለከተ ይዘቱን ሙሉ ለሙሉ ባይገልጽም አላስተባበለም። የኤምባሲው ሁለተኛ ጸሐፊ ማያ ሄኒግ ለቪኦኤ ባጭር የጽሑፍ መልእክት እንደገለጹት ከሆነ የጉዳይ ፍጹም አዲስ ነገር አይደለም እና በእኛ በኩል አዲስ ተነሳሽነት የምንለውም አይደለም ይህ የኤምባሲው መደበኛ ስራ አንድ አካል የሆነ ከኢትዮጵያ መንግስትና የተመዘገቡ ተቃዋሚ ፓርቲዎችን ጨምሮ በኢትዮጵያ ኅብረተሰብ ተዋንያን ከሆኑ የተለያዩ ክፍሎች ጋር የሚደረግ ውይይት ነው ብለዋል። በአሁኑ ጊዜ በኢትዮጵያ ውስጥ ተፈጥሯል የተባለውን ፖለቲካዊ ቀውስ ለመፍታት በመንግስትና በሀገር አቀፍ ደረጃ በተመዘገቡ ተቃዋሚ ፓርቲዎች መካከል ወደፊት ድርድር ለማካሄድ መወሰኑንና ለዚህም ገዢውን ፓርቲ ኢህአዴግን ጨምሮ ፓርቲዎቹ ዝግጅቶች እንደሚያደርጉ ቪኦኤ መዘገቡ ይታወሳል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። አመሰግናለሁ መለስካቸው ለዘገባው። ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁ የተከበራችሁ አድማጮች። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል። ከጥር 14 2009 ዓ ም ጀምሮ በጋሞጎፋ ዞን ሳውላ ከተማ ታስረው የነበሩ 13 የአመራር አባላቱ ወይም መሪዎቹና አባላቱ ትናንት ምሽት ላይ መፈታታቸውን የመላ ኢትዮጵያ አንድነት ድርጅት አስታወቀ። መኢአድ እነዚህ ሰዎች እንዲፈቱለት መጠየቁን፣ የክልሉ መንግስት በበኩሉ ጉዳያቸው እየተጣራ መሆኑን መግለጹን ትናንት መዘገባችን ይታወሳል። እስክንድር ፍሬው ተጨማሪ አለው። የመላው ኢትዮጵያ አንድነት ድርጅት መኢአድ ዛሬ ለአሜሪካ ድምፅ እንዳስታወቀው ሶስት ከፍተኛ አመራሮቹን ጨምሮ አስራ ሶስት አባላት የተፈቱት ትናንት ምሽት ነው። የፓርቲው ፕሬዝዳንት ዶክተር በዛብህ ደምሴ ይሄንኑ ለአሜሪካ ድምፅ አረጋግጠዋል። እንግዲህ እነዚህ ሰዎች ከአራት ቀናት በፊት ቅዳሜ ዕለት ነው የታሰሩት። ከዚያ በኋላ እኛም ሰኞ ዕለት ለኮማንድ ፖስቱ አንድ ደብዳቤ ጽፈን ነበረ። በዛ ደብዳቤ መሰረት የኮማንድ ፖስት ኃላፊ እዛ አካባቢ የኮማንድ ፖስት ኃላፊ የሆነ ሰው እዛው እስር ቤቱ ድረስ በመሄድ ሰዎቹ እንዲፈቱ አድርጓል። ያም ሆነ ይህ እንደው እኔ እዚህ ላይ ለመጥቀስ የምፈልገው ነገር ቢኖር ሰዎች በትክክለኛ ነገሮች ሳይጣሩ በቁጥጥር ስር ማዋልና ማጉላላቱ ጥሩ ነው ብዬ አልገምትም። ምክንያቱም እነዚህ ሰዎች ሶስቱ ከፍተኛ የአመራር አባላት ናቸው። አስሩ ደግሞ የድርጅቱ አባላት ናቸው። ያም ሆነ ይህ ከመታሰራቸው በፊት ትክክለኛው ነገር ከእኛ ቢሮችን ደውለው ስለ ሰዎቹ ቢጠይቁን ኖሮ እኛ በደንብ ለማስረዳት እንችል ነበር እና ለወደፊቱ እኔ እንዳው ለማሳሰብ የምፈልገው መንግስት እንደ መንግስትነቱ ሰዎች ከማሰሩ በፊት ትክክለኛውን ሁኔታ አጣርቶ ማሰር ይኖርበታል ብዬ እገምታለሁ። ምክንያቱም እነዚህ ሰዎች አላግባብ አራት ቀን ሲጉላሉ ነበር እዛ እስር ቤት ውስጥ። አስራ ሶስቱ ሰዎች በዋስ መፈታታቸውን ያረጋገጠው የደቡብ ብሔር ብሔረሰቦችና ሕዝቦች ክልላዊ መንግስት በበኩሉ ይህ ግን አላጠፉም ማለት እንዳልሆነ አስታውቋል። በስልክ ያነጋገርኳቸው የክልሉ የመንግስት ኮሚኒኬሽን ጉዳዮች ጽሕፈት ቤት ኃላፊ አቶ ሰለሞን ኃይሉ ይሄንኑን ያስረዱት እንዲፈቱ የተደረገውም መንግስት በሕጋዊና ሰላማዊ መንገድ ከሚንቀሳቀሱ ፓርቲዎች ጋር ተባብሮ ለመስራት ካለው ቁርጠኝነት አንጻር መሆኑን አብራርተዋል። በዋስ እንዲለቀቁ ተደርጓል። በዋስ ሲለቀቁ ግን ጥፋተኛ አልነበሩም ማለት አይደለም። ጥፋት አለባቸው። ያው ትናንት እንደገለጽኩት ባልተፈቀደ መልኩ ግለሰብ ቤት ተሰብስበው ባሉበት በህብረተሰቡ ጥቆማ ነው የተያዙት። ግን ያው መንግስት በህጋዊ መንገድ በሰላማዊ መንገድ ከሚሰሩ የፖለቲካ ፓርቲዎች ጋር በደንብ ተባብሮና አብሮ ለመስራት ካለው ቁርጠኝነት አንጻር ችግሮች ቢኖሩ በህግ አግባብ እየታየ ያለውን ሂደት እሱን ለማድረግ ካለ ቁርጥ ግን የተነሳ ነገሮቹ በዛ መልኩ እንዲታዩ ተደርጓል እንጂ ጥፋተኛ አይደሉም። አይደለም እንዲለቀቁ ሲደረጉ በዋስ ተፈቷል። ሂደቱ ይጣራል፣ ዞሮ ዞሮ ሂደቱ ይጣራል ብለውኛል። ነገር ግን አንድ የሚነሳ ጥያቄ አሁን ግለሰብ ቤት ውስጥ መሰብሰባቸው ነው ጥፋት ተብሎ የተያዙበት ምክንያት። እስቲ ከሱ አንጻር ያለውን መረጃ ይንገቢ። ያው ከአስቸኳይ ጊዜ አዋጁ አንጻር እንግዲህ የሚታዩ ጉዳዮች አሉ። የእለት ተዕለት የፖለቲካ ፓርቲውን ስራ በመስራት እንዳልሆነ ነው ትናንትም የገለጽኩትና ምክንያቱም የእለት ተእለት የፖለቲካ ፓርቲ ስራ የሚሰራበት ቦታና አግባብ አለ። ይሄ ግለሰብ ቤት ውስጥ ነው የነበሩት። ከተለያዩ ቦታ የመጡ ናቸው። ለምን አላማ እንደተሰበሰቡ ምን እንደሚሰሩ ማሳወቅ ነበረባቸው። ምክንያቱም ከሌላ የሚኖራቸው ነጻነት የሚኖራቸው ቦታ አለው የአስቸኳይ ጊዜ አዋጁን ከመተላለፍዛል ግለሰብ ቤት ያለማስፈቀድ ሳያሳውቁ ለምን ዓላማ እንደተሰበሰበ በማይታወቅበት ሁኔታ ስለሆነ ያመጣራት ስላለበት ነው። ለአራት ቀናት በስር ላይ ከቆዩትና ትናንት ከተፈቱት መካከል አቶ አቻ ለገሰ የመኢአድ ስራ አስፈጻሚ ኮሚቴ አባልና የደቡብ ቀጠና ተጠሪ፣ አቶ እንግዳው ደንጨሮ በጎፋ ዞን ሳውላ ልዩ ወረዳ የመኢአድ ሰብሳቢ፣ እንደዚሁም አቶ ካሳይ ካሊሳ በዚሁ ወረዳ የመኢአድ ምክትል ሰብሳቢ እንደሚገኙባቸው ፓርቲው አስታውቋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። ከአሜሪካ ድምፅ ራዲዮ ጣቢያ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የረቡዕ ምሽት ዝግጅት ነው እያደመጣችሁ ያላችሁት፣ ክቡራትና ክቡራን አድማጮች። እስክንድርን ለዘገባው አመሰግናለሁ። ወደ ተከታዩ የመጽሔት ርዕስ እናልፋለን። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ የሰሜን አትላንቲክ ሀገሮች የጦር ትብብር ድርጅት ኔቶ ጊዜ ያለፈበት ነው ሲሉ በቅርቡ መናገራቸው የአውሮፓ መሪዎችን ማስደመሙ እየተነገረ ነው። ድርጅቱ ከሁለተኛው የዓለም ጦርነት ወዲህ ለአውሮፓ ደህንነት ጠንካራ መከታ ሆኖ ቆይቷል። አንዳንድ የአውሮፓ መሪዎች ግን አውሮፓ በአሁኑ ጊዜ የራሷን ጸጥታ ለመጠበቅ ራሷን ችላ ኃላፊነት መውሰድ ይኖርባታል እያሉ ናቸው። ይሁንና አውሮፓ የአሜሪካን ድጋፍ ካላገኘች በስተቀር በወታደራዊ ብቃቷ ላይ ግዙፍ ክፍተት ሊደቀንባት ይችላል የሚሉም አሉ። ሪፖርተራችን ሄንሪ ሪጅዌል ከለንደን ያጠናቀረው ዘገባ አለ አዳነች ፍሳ። የጀርመን ወታደሮች በሊቱዌኒያ ለመመደብ እየተዘጋጁ ናቸው። የሰሜን አትላንቲክ አልኪዳን ሀገሮች ድርጅት ኔቶ በባልቲክ ሀገሮችና በፖላንድ አራት ሺህ የሚሆኑ ወታደሮች ለመመደብ ባለው እቅድ መሰረት ነው። ወታደሮቹ ወደ ሊቱዌኒያ የሚላኩት አላማው በድንበር ያሉት ሀገሮች ደህንነት የሚጠበቅ መሆኑን ለማረጋገጥ ነው። ይሁንና ፕሬዚደንት ትራምፕ በቅርቡ በተደረገላቸው ቃለ መጠይቅ ኔቶ ጊዜ ያለፈበት ድርጅት ነው ማለታቸው የአውሮፓ አጋሮችን አስደንግጧል። የሚዩኒክ የጸጥታ ጉባኤ ኃላፊ ወልፍጋንግ አይሽንገር ያብራራሉ። ባለፈው ዓመት ዩክሬን፣ ሶሪያን፣ የደቡብ ቻይና ባህርንና ሰሜን ኮሪያን በሚመለከት ባለው ቀውስ ላይ ይህ ሲጨመርበት በትራንስ አትላንቲክ አካባቢ ድንጋጤ አሳድሮብናል። የአውሮፓ ህብረት በዩናይትድ ስቴትስ ችላ ሊባል የሚችል አካል ነውን? ወይም የአውሮፓ ህብረት የአሜሪካ ዋናው አጋር ነው ወይስ አይደለም? የጀርመን ቻንስለር አንገላ ሜርከል አውሮፓ በአሁኑ ወቅት እጣዋ በእጇ ላይ ነው ብለዋል። የሮያል የተባበረ አገልግሎት ተቋሙ ጆናታን ኢያን በአውሮፓ ህብረት ውስጥ የበለጠ ትብብር እንዲኖር ስለሚቻልበት ሁኔታ ውይይት እየተካሄደ ቢሆንም የአሜሪካን ወታደራዊ ኃይል የሚተካ የለም። በኔቶ ካለው ወታደራዊ ጥሪት 75 ከመቶ የሚሆነው የዩናይትድ ስቴትስ ነው። በአሁኑ ወቅት ጀርመንና ሌሎቹ የኔቶ አባል አገሮች በመከላከያ ላይ የሚያወጡት ገንዘብ አነስተኛ ነው። ሁለት ዓመታት በፊት ባስታወቁት መሠረት ከአመታዊ ገቢያቸው ከሁለት ከመቶ ያነሰ ነው የሚያወጡት። አሁንም ጆነታን ያን ጀርመን የመከላከያ ወጪን ከፍ ለማድረግ ቃል ገብታለች። ይሁንና ገና ብዙ ይቀረናል። በተለይ በአሁኑ ወቅት ጀርመን ውስጥ የምርጫ ጊዜ በመሆኑ የመከላከያ ወጪን ከፍ የማድረጉ ዕድል ገና ነው። ዋና ዋናዎቹ የኔቶ አባል አገሮች ፈረንሳይ፣ ጀርመን፣ ስፓኝ እና ኢጣሊያ በህብረቱ ቅርብ ወታደራዊና የስለላ ትብብር እንዲኖር ይፈልጋሉ። የብራሰልስ ባለስልጣኖችም ይደግፉታል። የአውሮፓ ህብረት የውጭ ጉዳይ ኃላፊ ፌዴሪካ ሞግሪኒ ያስረዳሉ። መጀመሪያ ደረጃ አውሮፓውያን የጸጥታ ጥበቃቸውን ጉዳይ አክብደው ማየት መጀመራቸውን ያሳያል። ይህን ማድረግ የጀመርነው ከብሪታንያው ድምፀ ውሳኔና ከዩናይትድ ስቴትሱ ምርጫ በፊት ቀደም ብለን ነው። ምክንያቱም በአውሮፓውያን አይን ቅድሚያ የሚያገኘው የጸጥታ ጉዳይ ነውና። ብሪታንያ ኔቶን ሊያዳክም ይችላል በሚል ስጋት የአውሮፓ ህብረት ወታደራዊ ውህደት እንዳያዳብር ገድባ ቆይታለች። ይሁንና ብሪታንያ በቀጣዮቹ ጥቂት ዓመታት ውስጥ ከአውሮፓ ህብረት ለመውጣት እየተዘጋጀች በመሆኗ የአውሮፓ ህብረት ወታደራዊ ኃይል እንዲኖር የሚቀርበው ጥሪ ሊጠናከር ይችላል። ፕሬዝደንት ዶናልድ ትራምፕ ለካቢኔያቸው ካቀረቧቸው እጩ ባለሥልጣናት ውስጥ የአገረ ገዢ ኒኪ ሄሊን በተባበሩት መንግስታት ድርጅት የዩናይትድ ስቴትስ አምባሳደርነት ሹመት የህግ መወሰኛ ምክር ቤቱ ትናንት አጽድቋል። ፕሬዚደንቱ ካቀረቡት የእጩ ባለስልጣናት ዝርዝር በምክር ቤቱ ይሁንታ ሲሰጣቸው ኒኪ ሄሊ ገና አራተኛ መሆናቸው ነው። ሪፑብሊካኖች የሹመቱን ማጽደቅ ሂደት በማጓተትና ሀገሪቱን በማክሰር ዲሞክራቶቹን ይከሳሉ። ዲሞክራቶቹ ደግሞ የፕሬዝደንት ትራምፕ ሹማምንቶችን ስነ ምግባር ህገ መንግስቱ በሚያዘው መሰረት እያጣራን ነው እያሉ ነው። ማይክል ቦሞን ቦመን ሴኔቱ ስራውን እያከናወነ ካለበት ከተወካዮች ምክር ቤቱ የላከውን ዘገባ ትዝታ በላቸው ታቀርባለች። እስካሁን ሴኔቱ ሹመታቸውን ያጸደቀው የፕሬዝደንት ትራምፕ ካቢኔ አባላት የመከላከያ ሚኒስትሩ ጆን ማቲስ፣ የአገር ውስጥ ደህንነት ሚኒስትሩ ጆን ኬሊ፣ እንዲሁም የሲአይኤው ዳይሬክተር የማይክ ፖምፒዮን ሲሆን እነሆ የደቡብ ካሮላይናዋ አገረ ገዢ የኒኪ ሄሊ ሹመት ለተባበሩት መንግስታት ድርጅት አምባሳደርነት መጽደቁ አራተኛው መሆኑ ነው። ከአስራ ሁለት በላይ የሚሆኑ የቁልፍ እጩዎችን ሹመት አሁንም ሴነቱ እየተመለከተ ነው። የሴኔት ዲሞክራቶች የፕሬዝዳንቱን በርካታ የካቢኔ አባላት ሹመት በማጓተት ላይ ናቸው። በምን አይነት ሁኔታ ነው የፕሬዝዳንቱ አጀንዳ የሚፈጸመው እያል በመጠየቅ ላይ ነን። ይህን ያማረሩት የዋይት ሃውስ ቃል አቀባይ ሻን ስፓይሰር ናቸው። በምክር ቤት ውስጥ በቁጥር አናሳ የሆኑት ዴሞክራቶች ብቻቸውን ሹመት እንዳይጸድቅ ማገድ ባይችሉም ስላጓተቱ ግን ለውጭ ጉዳይ ሚኒስትርነት የታጩት የሬክስ ቴለርሰን ሹመት ከመጽደቅ ዘግይቷል። ሪፐብሊካኑ ባብ ክሮከር እርምጃውን በቀል ሲሉ ገልጸዋል። አሁን ብዙ ነገሮች በዓለም ዙሪያ እየተከናወኑ ባሉበት ለሀገራችን የሚሰሩ ተሿሚዎችን በፍጥነት ያለማጽደቅ ከበቀል በስተቀር ምንም ሊሆን አይችልም። የዴሞክራቶች መሪ ሴናተር ቸክ ሹመር በጉዳዩ ይቅርታ አይጠይቁም፣ እንዲያውም በስራችን እንኮራለን ነው የሚሉት የእነኚህን ተሿሚዎች መዝገብ በወጉ መመርመርና ማጣራት የእኛ ብቻ ሳይሆን የሪፐብሊካን ፓርቲ ኃላፊነትና ግዴታ አይደለምን? እነዚህ ተሿሚዎች በአሜሪካውያን ሕይወት ላይ ከፍተኛ ስልጣን ይኖራቸዋል። እናም ከአሁን በፊት ምን እንደፈጸሙና ምን እንደሚያስቡ ማጤንም በጣም አስፈላጊ ነው። ሪፐብሊካውያን እንደ አውሮፓ አቆጣጠር በ2009 ዓ ም ፕሬዝደንት ኦባማ ስልጣን በተረከቡ የመጀመሪያው ቀናት ሂደቱን በማፋጠናቸው የ14 ካቢኔ አባላት ሹሞች ጸድቆ እንደነበር ያስታውሳሉ። ክቡራትና ክቡራን አድማጮች አሁን በስቱዲዮ ሰዓታችን አቆጣጠር አዲስ አበባ ላይ ከምሽቱ ሶስት ሰዓት ተኩል ሆኗል። በዋሽንግተን ዲሲ እና አካባቢዋ ሰዓት አቆጣጠር ረቡዕ ጥር 17 2009 ዓ.ም ከቀኑ ሰባት ሰዓት ተኩል ነው አሁን ቴክኒሽናችን ኦድሬስ ረጅስ፣ የፕሮግራሙ መሪ ብርሃን ኃይሉ በስቱዲዮ ከኛ ጋር ይገኛሉ። እያስተናገድናችሁ ያለነው ያለ ነው። ባልደረባዬ እዚህ አጠገብ ያለችው ቆንጅት ታየ፣ እኔም ሰሎሞን አባተ ነኝ። የምሽቱ ዝግጅት ዋና አዘጋጅ ትዝታ በላቸው ነች። አሁን የሰዓቱን ዋና ዋና የዓለም ዜና ቆንጅት ታሰማናለች። አዲሱ የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ስራ ከጀመሩ ገና አንድ ሳምንት ሳይሞላቸው ከዲሞክራቲክ ፓርቲው ማስጠንቀቂያ እየደረሳቸው ነው። ያም በሀሰት ላይ የተመሰረተ ክሳቸውን አቁመው በዘመቻቸው ወቅት ለደጋፊዎቻቸው የገቡትን ቃል ተግባራዊ በማድረጉ ላይ እንዲያተኩሩ ተጠይቀዋል። ዲሞክራቲክ ፓርቲው ይህንን ለማለት ያነሳሳው በትረምፕ የቃለ መሀላ ስነ ስርአት ላይ የተገኘው ህዝብ ብዛት ከዚህ ቀደም ከታየ ሁሉ የበለጠ ነው እንዲሁም በምርጫው Okay. ሂለሪ ክሊንተን ይበልጥ የሕዝቡንና የተወካዮችን ድምፅ ያገኘው እኔ ነኝ ሲሉ አዲሱ ፕሬዝደንት ከተናገሩ በኋላ ነው። በሌላ ዜና ፕሬዝደንት ትራምፕ በሕገወጥ መንገድ የሚገቡ ፍልሰተኞችና ስደተኞችን ለመከላከል እንዲሁም ሌሎች የኢሚግሬሽን ነክ እርምጃዎችን የተመለከቱ ማስፈጸሚያ ትዕዛዞችን በዛሬው ዕለት ይፈርማሉ ተብሎ እየተጠበቀ ነው። ይህን የሚያደርጉት በዩናይትድ ስቴትስ የአገር ደህንነት ሆምላንድ ሴኩሪቲ ሚኒስቴር ዛሬ በሚያደርጉት ጉብኝት ላይ ነው ተብሎ እየተጠበቀ ነው። ለደህንነታቸው ፈርተው ወደ ጎረቤት ሴኔጋል ሸሽተው የነበሩት አዲስ ተመራጩ የጋምቢያ ፕሬዝደንት አዳማ ባሮ ነገ ሐሙስ ሀገራቸው እንደሚገቡ ባለስልጣናት ተናግረዋል። ባሮ ለበርካታ ዓመታት ጋምቢያን የገዙት ያህያ ጃሜን ባለፈው ታህሳስ በተካሄደው ምርጫ አሸንፈው ሲያበቁ ጃሜ ምርጫው ተዛብቷል በሚል ሰበብ እስካለፈው ሳምንት ድረስ ስልጣን አላስረክብም ብለው ከርመው ቅዳሜ ዕለት ከሀገር ጥለው መውጣታቸው ይታወሳል። አመሰግናለሁ ቆንጂት፣ ለአርእስተ ዜናው። ክቡራትና ክቡራን አድማጮች ጊዜ እንደ በቃን ሙዚቃ፣ ደግሞም የእናንተኑ አስተያየት አጠር አጠር ያሉ መረጃዎችንም ዘግየት ብለን እናሰማችኋለን። አሁን ወደ ዝግጅታችን ሁለተኛ አጋማሽ እንሸጋገር። ተከታዩ ዝግጅት አሜሪካና ህዝቧ ነው። ፕሬዚደንት ዶናልድ ትራምፕ በአስተዳደራቸው ኢሚግሬሽንና ስደተኞችን በተመለከተ ትዕዛዝ ያወጣሉ ፕሬዚዳንቱ ተብሎ ሲጠበቅ በቆየበት ጊዜ ወደ ዩናይትድ ስቴትስ ለሚገቡ ፍልሰተኞችና ስደተኞች መብቶች መከበር የሚሟገቱ ቡድኖች አስቀድመው ሲንቀሳቀሱ ቆይተዋል። የፕሬዚደንት ትራምፕ ደጋፊዎች የኦባማ አስተዳደር በኢሚግሬሽን ጉዳይ ከመጠን በላይ ልል ነበር፣ አዲሱ ፕሬዚደንት ያስተካክሉታል በማለት ይሟገታሉ። ካሮላይን ፕሪሱቲ ሁኔታውን ከአንድ ሶሪያዊ ስደተኛ አንጻር ትመለከተዋለች። ቆንጅታየ ዝርዝሩን ይዛለች። ኦመር አልሞክዳድ በደህንነት ኃይሎች ሲታደን የኖረ ነው። የሶሪያ መንግስት በተገኘበት እንዲረሸን ሶስት ጊዜ ትእዛዝ አውጥቶበታል። ወንጀሉ ምን ይሆን? ፕሬዝደንት ባሻር አልአሳድን መንቀፉ ነው። ዛሬ ኦመር ዋሽንግተን ውስጥ የዩናይትድ ስቴትስ ምክር ቤት ህንጻ ካፒቶል ውስጥ በነጻነት ወዲያ ወዲህ ይላል። አልሞክዳድ በስደት ወደ አሜሪካ የመጣ ሶሪያዊ ነው። እኔ እዚህ ደረስኩ፣ ሌሎች ሶሪያውያን ግን መሀላቸው ተደባልቆ ሽብርተኛ ይመጣብናል በሚለው ፍራቻ ምክንያት እኔ ዩናይትድ ስቴትስ የሰጠችኝን ከለላ የሚያገኙ አይመስለኝም ብሎ እየተጨነቀ ነው paint 5 million refugees with a single brush and say no we can't have them because there is one guy i missed 5 million refugees and the lady begimla ferajou sabaku manenatou mi hun minendemimasili manakou andesomahala choala can the sugar take the ball to united states just be funjet to it aval manet manet awinahala finetimisamostasasabi maslenim ፌዴሬሽን ፎር አሜሪካን ኢሚግሬሽን ሪፎርም የተባለ ድርጅት የውጭ ሀገር ሰዎች ያለ ገደብ እንዲገቡ መፍቀድ በብሔራዊ ጸጥታችን ላይ አደጋ ይደቅናል። በስራ እድሎች፣ በትምህርት፣ በጤና ጥበቃና በአካባቢ ደህንነት ወዘተ አሜሪካውያንን ይጎዳል በማለት ላለፉት ሰላሳ አምስት አመታት የኢሚግሬሽን ፖሊሲ ለውጥ መደረግ አለበት ሲ በማለት ሲሟገት የኖረ ድርጅት ነው። ዳንስታይን የዚህ ድርጅት ተጠሪ ናቸው። ሀገራችን በጦርነት ከሚታመሱ ሀገሮች የሚመጣውን ሰው ሁሉ በደንብ ምን ጥርጥር አድርጋ መፈተሽ አይቻላትም በማለት ሶሪያዊው ስደተኛ ኦመር በሚለው አይስማሙም። ብዙዎቹን ለመርዳት ከጉዳትና ከአደጋ ለመከላከልም ከሁሉም የሚመረጠው መንገድ ለጊዜው እዚያው ባሉበት እርዳታ እየሰጡ ወደፊት የሀገራቸው ሁኔታ ሲረጋጋ እንዲመለሱ ተስፋ ማድረግ ነው። እንደኛ ወዳለ ሶስተኛ ሀገር ማምጣቱ እንደ መጨረሻ አማራጭ ነው መወሰድ ያለበት። የዋይት ሀውስ ቃል አቀባይ ሾን ስፓይሰር በሰኞ ዕለቱ ጋዜጣዊ መግለጫቸው ኢሚግሬሽንን አስመልክቶ የፕሬዝደንት ትራምፕ ቅድሚያ ትኩረት በደቡባዊው የሀገሪቱ ድንበር ላይ ግንብ ማጠር እና የወንጀል ተግባር ሬኮርድ ያላቸውን ህጋዊ ፈቃድ የሌላቸው ሰዎች ማስወጣት እንደሚሆን አመልክተዋል። ፕሬዝደንቱ ቀደም ሲል እንዳልነው በዛሬው ዕለት በአገር ደህንነት ሚኒስቴር ተገኝተው የኢሚግሬሽን ፖሊሲ ትዕዛዞቻቸውን ይፈርማሉ ተብሏል። ሻንስፔንስ ስፓይሰር የቪዛ ቀነ ገደባቸውን የተላለፉ ወንጀል የፈጸሙትን ነው። ይህን ደግሞ በጣም ስርዓት ባለው መንገድ በዘዴ እናከናውነዋለን። ለኢሚግሬሽን ተሟጋቾች በበኩላቸው የትረምፕ አስተዳደር ዳካ በሚል አህጽሮት በሚጠራው በልጅነት የመ ጡ የውጭ ሀገር ተወላጆችን ከመባረር ከለላ በሚሰጠው በፕሬዝደንት ባራክ ኦባማ ድንጋጌ ከለላ ያገኙትንና ሕጋዊ የመኖሪያ ፈቃድ የሌላቸውን ሁሉ ጠራርጎ የሚያስወጣ ነው የሚል ስጋት አላቸው። ሜክሲኮዊቱ ግሬሳ ማርቲኔዝ የዳካ ከለላ ተጠቃሚ ነች። አ ዶናል ትም ል ክሪና ን ክሪና ግሬሳ ማርቲኔዝ ዶናልድ ትራምፕ እኔንም ወላጆቼንም ወንጀለኞች ብለው ሊጠሩን ይችላሉ። ያ የእሳቸው ምርጫ ነው። እንደእኔ እምነት ግን እኛ ጀግኖች ነን ብላለች። ማርቲኔዝ ጠበቅ ያለ የኢሚግሬሽን ፖሊሲ እንዲኖር የሚሟገተው ፌዴሬሽን ተጠሪው ዳንስታይን የቀድሞው ፕሬዚደንት ባራክ ኦባማ ድንጋጌ ዳካ ራሱ በይዘቱ ፍትሐዊ አይደለም ባይ ናቸው። የባራክ ኦባማ አሸዋ ላይ መስመር እንደማስመር የሚቆጠር ሙከራ ህገ መንግስታዊ ቀውስ ፈጥሯል። በዚያ የአሸዋ ላይ መስመር ማን በዚህኛው በኩል ማን በዚያኛው እንደሚሆን ማስረዳት የፕሬዚደንት ትራምፕ ኃላፊነት እንዲሆን አደረጉ። እርግጥ አንዳንድ ጉዳዮች ላይ ማስፈጸሚያ ትዕዛዞች ሊወጡ ይችላሉ። አንዳንዶቹን ደግሞ በሴኔተር ቸክ ሹመር የሚወከሉት የኮንግረሱ ዲሞክራቶች ይሟገቷቸዋል። ሴኔተር ቸክ ሹመር የትራምፕ አስተዳደርን በግልጽ አሳውቀናል አናወላውልም፣ አንዝልም፣ ወይም አንደክምም። ለአሁኑ ኦመር አልሞክዳድ በህጋዊ መንገድ ገብቷል። እንዲያውም ከሚቀጥለው ወር ጀምሮ ለአሜሪካ ዜግነት ማመልከቻ ማስገባት እንደሚችል ለካሮላይን ፕሮሲቲ ገልጾላታል። ቆንጆ ቆንጂት አመሰግናለሁ ለዘገባው ወደ ተከታዩ ቅንብር እናልፋለን ዲሞክራሲ በተግባር በጋምቢያ አዲስ አስተዳደር ተመስርቷል ላለፉት ሀያ ሁለት ዓመታት ከዚያም በላይ ለሆነ ጊዜ ሀገሪቱን የመሩት የቀድሞ ፕሬዚደንት የህያ ጃሜ በምርጫ ከተሸነፉ በኋላ ስልጣን ላለመልቀቅ ሲያንገራግሩ ቆይተው ከምዕራብ አፍሪካ ሀገሮች የምጣኔ ሀብት ትብብሩ ኤኮዋስ ሊሰነዘርባቸው የነበረውን ወታደራዊ እርምጃ ሸሽተው ባለፈው ቅዳሜ ወደ ሌላ ሀገር ተሰደዋል። የምሽቱ ዴሞክራሲ በተግባር ፕሮግራም በዚህ ርዕስ ላይ ባለሙያ አነጋግሯል። በምሽጋን ኬተሪንግ ዩኒቨርሲቲ የታሪክ መምህር ዶክተር እዝቄል ጋቢሳን ሶሎሞን ክፍሌ አወያይቷል። ነው ዶክተር እዝቄል በያህያ ጃሜ የተወሰደ እርምጃ ሰላማዊ የፖለቲካ የስልጣን ሽግግር ሊባል ይቻላል? እንግዲህ በሁለት ወገን ብናየው ይሻላል ብዬ አስባለሁ። ምክንያቱም ቀድሞ ፕሬዚደንት ያህያ ጃሜ በሀገሪቱ ውስጥ ቆይተው ቢሆን ኖሮ ወታደር የሚደግፋቸው አለ፣ ሕዝብም የሚደግፋቸው አለ። በሀይል እሳቸውን ለማስወገድ በሚደረገው ትንንቅ ውስጥ የብዙ ሰው ህይወት ሊያልፍ ይችል ነበረ። አሁን ግን ይሄ እንዳይሆን የአካባቢው መሪዎች በወታደርም ኃይል የዲፕሎማሲም ኃይል ተጠቅመው ከሀገር እንዲሄዱ አድርገዋል። ስለዚህ ሊኖር የሚችለው የደም መፋሰስ ለጊዜው ቢሆን ቀርቷል ማለት ይቻላል። በዚህ በኩል ስናየው ሰላማዊ ነው ማለት ይቻላል። ከዲሞክራሲ አቅጣጫ ካየነው ግን ይሄ የሰላማዊ የስልጣን ሽግግር ነው ብሎ ማየት አይቻልም። ምክንያቱም አንደኛ ፕሬዚደንት ጃሜን ቢሆን ግልጽ በተደረገ የፖለቲካ ፉክክር እና ምርጫ ከተሸነፉ በኋላ አልወርድም ብለው መከራከር የሚችሉበት ሀገር ነው የነበረው ንስቃ አለሙ ራሱ መከራከር የሚቻልበትና አልወርድም የህዝብን ድምጽ አላከብርም የሚባልበትና የሀገር መከላከያን በመጠቀም የግል ስልጣንን ለማቆየት የሚቻልበት ምፍቃ አለም ነው አካባቢው እንደዛ ነው። እና ይሄ በግልጽ ይታያል። የሀገር መከላከያ አንድ ሰው የስልጣን ጊዜ ለማራዛ የሚጠቀምበት ጊዜ ነው። ሁለተኛ የአካባቢ መንግስታት በወረራ ነው፣ አንድን ሀገር ወረው ነው የስልጣን ሽግግር እንዲያደርግ ያደረጉት። ይሄ ራሱ የስልጣን ሽግግሩ በሰላማዊ መልክ ነው ያለፈው ማለት አይቻልም። ሶስተኛ፣ ከሀገር የሄደውም ሰው በግል ጄት በአንድ የሀገር ሌላ ሀገር ፕሬዚደንት የግል ጄት ላይ በሰላማዊ መንገድ ከቤተ መንግስቱ ታጅቦ ወጥቶ የአየር ማረፊያ ደርሶ በጣም ቆንጆ በሆነ የግል ጄት ላይ ተሳፍሮ መሳፈር ብቻ አይደለም፣ በሌላ ሀገር መንግስት መሪ ታጅቦ ያለ የሌለ የሀገሪቱን ሀብት ሮልስ ሮይሱን፣ መርሴደስ ቤንዙን፣ ቤንትሊውን እንደፈለገ ጭኖ ህዝብ ደህና ሁን ብሎ የሚሸኝበት ነው። እና ተጠያቂነት የሌለበት ሽግግር አስቸጋሪ ነው የሚሆነው። መጨረሻ ለማለት ምለው ይሄ ነገር በጣም ብዙ ነው። እና ፕሬዚደንት ባሮ አንደኛ ስልጣን ለመረከብ ቃለ መሐላ ላይ ያካሄደው ሌላ ሀገር ላይ ነው። ጋምቢያ ኤምባሲ ውስጥ ይሁን እንጂ በሌላ ሀገር ነው ያደረገው። ከዛ በኋላ በውጭ ሀገር ወታደሮች ታጅቦ ነው ወደ ቤተ መንግስት የሚገባው። በሚመጣበት ጊዜ እነዚህ ሁሉን በጠቅላላ ሲታዩ የሰላማዊ የፖለቲካ ሽግግር ነው በጋምቢያ ውስጥ የዴሞክራሲ አሰራር ስራ ላይ መዋል ሊጀምር ነው የሚል አይነት ተስፋ አይሰጥም። የሰላማዊ ሽግግርን የሚያሳይ አይደለም። እንዳሉት ደግሞ የቀድሞው ፕሬዚደንት ሲኮበልሉ 11 ሚሊዮን ዶላር ከመንግስቱ ካዝና ሰርቀዋል። ዘመናዊ የድሎት መኪኖቻቸውን ሳይቀር በበረሩበት አውሮፕላን አስጭነዋል ተብለው ይከሰሳሉ። ይህንንስ ምን ይሉታል ዶክተር ሕዝቅኤል? እስቲ ከሌሎች በተመሳሳይ ሁኔታ የህዝብ ሀብት ዘርፈው ከፈረጠጡ የአፍሪካ መሪዎች ጋር ያስተያዩልኝ። ይህም እንግዲህ አልቀርም ማለት ነው ቀደም ሲል የዲሞክራሲ ስርዓት በአፍሪካ ውስጥ እየበዛ ባልመጣበት ጊዜ ምንም ችግርም አልነበራቸውም። እነ መቡቱ ሴሴ ሴኮ እስከ ወረዱበት ጊዜ ድረስ የፈል- የሀገርን ሀብት እንደልባቸው ይጠቀማሉ። ከደሞዛቸው ሊያገኙ ከማይችሉበት ሀብት በላይ ያከማቻሉ። በአውሮፓ የሚበቃቸውን ያህል ቤት ይገዛሉ በፈንች ሪቬራ ላይ የናይጄሪያ መሪ የነበሩ ድንገት የሞቱ ሰውዬ ጀነራል ሳኒ አባቻስ እንደዚሁ በጣም በጣም ብዙ ገንዘብ ነበረ በስዊስ ባንክ አካብተው የነበረው ብዙ ናቸው። ከነዚህ ሌላም የእኛ ሀገር መንግስት መሪ የነበሩትን ኮሎኔል መንግስቱ ልክ በአንዳንድ በኩል ጃሜ ጋር በሚመሳሰል መልኩ ነው ከሀገር የሄዱት። ከኢትዮጵያ ሲወጡ ኢትዮጵያ ኤርላይንስ ይሳፈሩ እንጂ የሌላ ሀገር መንግስት አይምጣላቸው እንጂ ቀደም ተብሎ ከአሜሪካኖችም ከአካባቢ መንግስታትም ከዚምባብዌም ወይም ከሌሎችም ጋር በተደረገ ንግግር ነው እሳቸው ከሀገር ሊወጡ የቻሉት። ሲወጡም ደግሞ ከመውጣታቸው በፊት ለሁለት ሳምንት ያክል የሚችሉትን ያህል ሀብት ይዘው ወደ ዚምባብዌ ከወሰዱ በኋላ በዛ ቦታ የራሳቸው ዘመድ የሆኑ አንድ ሰው አምባሳደር አድርገው ከመስኮብ ወደ ሀራሬ ወስደው የሚፈልጉትን ያህል ይዘው ሄደው በጎልደን ፓራሹት ነው የተባለው። በዛን ጊዜ በጎልደን ፓራሹት ወደ ዚምባብዌ ሄደው ይኖራሉ። ከሁሉ በላይ ደግሞ የሚገርመው ነገር ይሄንን አሰራር የተባበሩት መንግስታትም፣ የአፍሪካ ዩኒየንም ኢኮዋስም እንደሚደግ ያውቃል እንደሚደግፉት ነግረዋል። ካወጡት የጋራ መግለጫ ውስጥም ደግሞ የግል ንብረት እንዳይነጠቅ እሱን ለመከላከል ነው ብለዋል። ማለት የጃሜም ይሁን የደጋፊዎቻችን የግል ንብረት እንዳይነጠቅ የሚል መግለጫ ነው። የአካባቢ መንግስታት አውሮፕላን ልከው አጅበው ያወጡ ውሃል። ስልጣን መያዝ እና መቆየት ካልቻልክ የዘረፍከውን ዘርፈህ ትወጣለህ የሚል አይነት መልዕክት ነው የሚያስተላልፈው እና ይህም ራሱ በጣም አሳዛኝ፣ በጣም አስደንጋጭ በተለይ ደግሞ የአካባቢ መሪዎች እና የዓለም ድርጅቶች እንደ ተባበሩት መንግስታት ወይም የአፍሪካ ዩኒየን ያሉት ይሄንን ሲደግፉ እንደ ግል ንብረት አድርገው አሁንም ቢሆን በአፍሪካ አካባቢ እንዲህ አይነት ሙስናና የህግ በላይነት ያለመስፈኑ ነው የሚያሳየኝ ለኔ። አንድ የመጨረሻ ጥያቄ አንስቼ አበቃለሁ ዶክተር ዝጌል እንደሚያውቁት ብዙውን ጊዜ የአፍሪካ መሪዎች ሕዝቦቻቸውን ለመጨቆን በዋነኛነት የሚጠቀሙበት መሣሪያ ወታደሩን ነው። ይሄ ደግሞ በስፋት የሚታይ ችግር ነው። የአንድ ሀገር ወታደር የፖለቲካ አጀንዳ አስፈጻሚነት እንዳይሆን በምን አይነት መከላከል ይቻላል ይላል? መሠረታዊ ጥያቄ ነው የጠየቀኝ። ግን ይሄ ነው መልሱ ለማለት አስቸጋሪ ነው። ምክንያቱም አሁን አፍሪካ አካባቢ የምናየው መከላከያ የሀገር መከላከያ ወይም የፀጥታ አስከባሪ እንኳን ማለት ማድረግ የማይችለው በሀገር ውስጥ እንኳን ጸጥታ አስከባሪ መሆን የለበትም እንኳ ቢባል ከመከላከያ በላይ የሆነ ነው። ከመከላከያ በላይ የሆነ ነው ማለት ደግሞ ምንድን ነው? የቴክኖሎጂ ትራንስፈር ላይ እሱ ነው የሚያስፈልገው። የቴክኖሎጂ ሽግግር ለማድረግ እየተባለ የአገር መከላከያ የመከላከልን ስራ ብቻ ሳይሆን የንግድ ስራ፣ የሳይንስ፣ የቴክኖሎጂ ስራ ውስጥ እየገባ ከሕዝብ ተጠያቂነት ውጪ እየሆነ እየሄደ ነው። ይህም ማለት ምን ማለት ነው? የሀገር መከላከያ ከሕዝብ በሚሰበሰብ ግብር ነው ደሞዝ እየተከፈለ ትጥቅ እየተገዛለት መኖር ያለበት አንድ የሀገር መከላከያ። ግን ለራሱ የሚያስፈልገውን የኢኮኖሚ ካለው የራሱ ለራሱ የሚያስፈልገውን ንግድ እያካሄደ ምንም ለመንግስት ተጠያቂነት በማያስፈልግ መንገድ እያደገ ከመጣ ይሄ አስቸጋሪ ነው የሚሆነው። ይሄ በግብጽ ከፍተኛ አስቸጋሪነትን እያሳየ ነበር። ይህ በጣም ያሳዝነው ደግሞ በእኛ ሀገርም ኢትዮጵያ መከላከያ ሜቴክ በሚባለው ቅርንጫፉ በኩል ከፍተኛ በኢኮኖሚ ውስጥ ቦታ አለው። ይሄ ተጠያቂነትን ያስቀራል። አካሄዱ አሁኑ ያለው አካሄድ የምናየው አካሄድ የሀገር መከላከያ ወታደሩ ተጠያቂ ሆኖ በሲቪል አሰራር ውስጥ ስር መኖሩ የሚገባበት ጊዜ ተጠያቂነትን የሚያስቀረውን ነገር አቅጣጫ የያዘ ነው። ስለዚህ የህዝብ ኃይል ካልሆነ በስተቀር ይሄንን ለውጥ ሊያመጣ የሚችል ነገር ይሄ ነው ማለት ያስቸግረኛል። ምክንያቱም አካሄዱ የኋልዮሽ ነው። እንዲያውም በጣም አደገኛ በሆነ መንገድ ላይ ነው ያለው። መልሱ ተጠያቂነትን ለህዝብ ተጠያቂነትን፣ ለሲቪል አስተዳደር ተጠያቂነት ያስፈልጋል። አካሄዱ ግን ከዛ አቅጣጫ ውጪ ነፃ የሆነ ራሱን የሚችል የራሱን የመከላከያ አቅም የሚገነባ የራሱን ትጥቅ የሚፈበርክ ወታደር፣ አውቶቡስ፣ ትራክ፣ እርሻ፣ ሁሉ ነገር የሚሰራው ወታደር እየተፈጠረ ነው ያለው እና ይህም ይሄም ለዴሞክራሲ በጣም አስቸጋሪ በጣም አስቸጋሪ መንገድ ላይ ነው ያለ ነው ብዬ ነው የምገምተው። አቅጣጫውን ነው ለመናገር የሞከረው። ዶክተር ዕዝቅኤል ጋቢሳ በሚሽገን ኬትሪንግ ዩኒቨርሲቲ የታሪክ መምህር፣ ለትብብሮ በጣም አመሰግናለሁ። እኔ ደግሞ ለዝግጅቱ ሰሎሞንን አመሰግናለሁ። ወደ ተከታዩ ዝግጅት እንለፍ። ሴቶችና ቤተሰብ በኢትዮጵያ የተለያዩ ክልሎች በ300 ወረዳዎች ላይ የተቀናጀ የቤተሰብ ጤና መርሃ ግብር የተሰኘ ባከናወነው ስራ በጤና ባለሙያዎች እገዛ ልጆቻቸውን የሚወልዱ እናቶች ቁጥር ማደጉ ተገልጿል። የቤተሰብ እቅድ አገልግሎት ተጠቃሚዎች ቁጥርም በተመሳሳይ ሁኔታ መጨመሩን የተነገረው ከፍተኛ የአቅም ግንባታ ስራ በመሰራቱና መሰረታዊ የአመለካከት ለውጥ በመታየቱ የለውጡ ቀጣይነት አስተማማኝ መሆኑን የመርሃ ግብሩ ኃላፊ ይናገራሉ። መለስካቸው አምሃ ከአዲስ አበባ ያጠናቀረው ዘገባ ዝርዝሩን ይዟል። የተከቀናጀ የቤተሰብ ጤና መርሃ ግብር በእንግሊዝኛ አጠራሩ ኢንቴግሬትድ ፋሚሊ ሄልስ ፕሮግራም የተጀመረው ከዛሬ ስምንት ዓመት በፊት ነበረ። መርሃ ግብሩ በኦሮሚያ፣ በአማራ፣ በደቡብ ብሔሮች ብሔረሰቦችና ህዝቦች፣ በትግራይ እንዲሁም በአፋርና በቤንሻንጉል ጉሙዝ ክልሎች በሚገኙ ሦስት መቶ ወረዳዎች በአንድ ጊዜ እንደነበረም ታውቋል። ከፍተኛውን የገንዘብ ድጋፍ በሰጠው በዩኤስኤአይዲ ማለትም በዩናይትድ ስቴትስ ዓለም አቀፍ የልማት ተራድኦ ድርጅት በጤና ጽሕፈት ቤት የመርሃ ግብሩ ሥራ አስኪያጅ ዶክተር ዘውዲቱ ከበደ አገላለጽ ፕሮጀክቱ ሰፊ የመርሃ ግብር ሽፋን ያለው ነው። የእናቶችንና የጨቅላ ሕፃናትን ጤና፣ ክትባትን ጨምሮ የሕፃናትን ጤና፣ የቤተሰብ ዕቅድን፣ የወባ መከላከልንና ሕክምናን፣ የሥርዓተ ምግብን፣ የሥርዓተ ጾታን በተለይም ፊስቱላን ጨምሮ የተካተቱበት መርሃ ግብር እንደሆነ ያስረዳሉ። ዶክተር ዘውዲቱ አክለውም መርሃ ግብሩ የትኛውም በጤና ላይ የሚደረገው ውሳኔ መረጃን መሠረት ያደረገ እንዲሆን ያስቻለ ስርዓትን መዘርጋቱን ይገልጻሉ። በእነዚህ ስምንት ዓመታት በፕሮጀክቱ አማካይነት በሦስት መቶ ወረዳዎች የታየውን ለውጥም ዶክተር ዘውዲቱ በጥቂት ምሳሌዎች ያስረዳሉ። የዛሬ እንግዲህ ስምንት ዓመት ተኩል አካባቢ ሲጀመር የነበረው የእናቶች የቤተሰብ ጤና እንደው ለምሳሌ ያህል እንኳን ብንጠቅስ ከመቶ እናቶች መካከል ሰባቱ የሚሆኑት ብቻ ነበሩ ወደ ጤና ጣቢያ ወደ ሆስፒታል ሄደው ልጆቻቸውን የሚወልዱት የሚገላገሉት ማለት ነው። አሁን ላይ ግን እንደ ኤሮፓ አቆጣጠር በ2016 በተሰራው ጥናት ከመቶ ወደ 66 የሚሆኑ እናቶች ጤና ጣቢያና ሆስፒታል ላይ ነው ልጆቻቸውን የሚወልዱትና ለእኛ ይሄ በጣም ትልቅ ለውጥ ነው። ሌላ ምሳሌ ብጨምር ከመቶ እናቶች መካከል ወደ 27 የሚሆኑት ብቻ ነበሩ የቤተሰብ እቅድ የሚጠቀሙት። አሁን ላይ ግን ወደ 56 ከመቶ የሚሆኑ እናቶች የቤተሰብ እቅድ ይጠቀማሉ። እንዲሁ በ2000 እንደ ኤሮፓ አቆጣጠር 16 በተሰራው ጥናት ከመቶ ወደ 91 የሚሆኑ ሕፃናት ከሁለት አመት በታች የሆኑ ሙሉ በሙሉ ክትባታቸውን ተከትበው ጨርሰዋል። ይህ ስንነሳ 2008 ላይ በጣም ከ60 ከ50 በታች የነበረበት ሁኔታ ነው ያለውና ይሄ በጣም ትልቅ ለውጥ ነው እንዳልኩት 300 ወረዳዎች ላይ ነው ይሄ ፕሮግራም የተከናወነው። ግን አሁን በአገር አቀፍ ደረጃ ኢትዮጵያ በእናቶችና ሕጻናት ጤና ላይ ላመጣችው ትልቅ ለውጥ ይሄ ፕሮግራም ትልቅ ሚና ነበረው ብለን እናስባለን። ዶክተር ዘውዲቱ ከበደ የመርሃ ግብሩ ስራ አስኪያጅ። እነዚህ በቁጥር የተገለጹ የለውጥ ማስረጃዎች መሰረታቸው ሌላ ሰፊ ስራ እንደሆነም ያስረዳሉ። ይሄ በቀላል የመጣ አይደለም። ማለት የህብረተሰቡን አመለካከት ለመለወጥ በጣም ትልቅ ስራ ነው የተሰራው እና ከጤና ኤክስቴንሽን ሰራተኞች ጋር እና ከነሱም ጋር አብረው የሚሰሩ በጎ ፈቃደኞች አሉ እና ከነሱም ጋር አብሮ የህብረተሰቡን አመለካከት ለመለወጥ የሃይማኖት መሪዎችን፣ የህብረተሰብ መሪዎችን ጨምሮ በጣም ትልቅ ስራ ተሰርቷል። ስለዚህ እሱ ያመለካከት ለውጥ እንደመጣ የሚያሳይ ነው። ይሄ ይሄን ያህል በጤና ድርጅት ያለውን የእናቶች ና የህፃናት ጤናን አገልግሎትን ህብረተሰቡ መጠቀም መጀመሩ በህብረተሰቡ ውስጥ ከፍተኛ የሆነ የአመለካከት ለውጥ መገኘቱን ያሳያል። ስራ አስኪያጅዋ እንደሚያብራሩት ይህ በህብረተሰቡ ውስጥ የተፈጠረው የአመለካከት ለውጥ እና በጤና አገልግሎቱ ዘርፍ የሰው ኃይሉን በቁጥርና በአይነት አቅሙን ለመገንባት የተደረገው ጥራት አንድምታው ከፍ ያለ ነው ይላሉ። ከዚህ በተጨማሪ ግን ለዚህ ለውጥ ትልቅ ምናልባትም ይሄ አሁን የተገኘውን ለውጥ ለማስቀጠል የሚያስችል ነው ብለን የምናምነው በጤናው ሴክተር ትልቅ የአቅም ግንባታ ነው ፕሮግራሙ ያደረገው እና ስለዚህ አሁን በነዚህ ሶስት መቶ ወረዳዎች በክልሎች፣ በዞን ደረጃ፣ በወረዳ ደረጃ የተደረገው በጤናም ተቋማት የተደረገው የባለሙያዎች ከፍተኛ የሆነ የአቅም ግንባታ የፕሮግራም ለውጦች ለማስቀጠል ትልቅ ፓርት ነው ብለን ነው የምናምነው። በሶስት መቶ የተለያዩ የኢትዮጵያ ወረዳዎች ላለፉት ስምንት ዓመታት ተኩል የተከናወነው የተገናጀ የቤተሰብ ጤና መርሃ ግብር ስራ ተጠናቋል። ይህንም የዩናይትድ ስቴትስ ዓለም አቀፍ የልማት ተራድኦ ድርጅት ከጥቂት ቀናት በፊት ይፋ አድርጓል። ይህ መርሃ ግብር በዚህ ያበቃ ቢሆንም ሌላ የሚቀጥል መርሃ ግብር እንዳለ ዶክተር ዘውዲቱ ከበደ አስታውቀዋል በዚሁ ዘግተን የምንወጣ አይደለንም እንደ ዩኤስድም ማለት ነው ከዚህ ከኢንተግሬትድ ፋሚሊ ሄልዝ ፕሮግራም ባገኘነው ትምህርት ላይ መሰረት በማድረግ ለሚቀጥሉት አምስት አመታት ደግሞ በአዳዲስ ሌሎች ወረዳዎች ላይ የሚሰራ ሌላ ፕሮግራም አለ ትራንስፎርም ነው የምንላቸው የመንግስትን የትራንስፎርሜሽን ፕላን በመደገፍ ማለት ነው ስለዚህ በሁሉም ክልሎች ለሚቀጥሉት አምስት አመታት የሚተገበር ትራንስፎርም የሚል ፕሮግራም ሌላ አለ። በእናቶች ጤና፣ በህጻናት ጤና እና በቤተሰብ እቅድም ጨምሮ ማለት ነው። ይህን ከ37 ሚሊዮን በላይ ለሚሆኑ ኢትዮጵያውያን አገልግሎት ሲሰጥ የቆየ መርሃ ግብር በገንዘብ የደገፈው ዩኤስኤአይዲ ሲሆን ፓትፋይንደር እና ጆን ስኖ ኢንኮርፖሬትድ የተባሉ ድርጅቶች ከኢትዮጵያ መንግስት ጋር በመተባበር በስራ እንዳዋሉት ቪኦኤ መዘገቡ ይታወሳል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ አድማጮች፣ ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል። እጅግ ጨካኞች ከሆኑትና ደም ከጠማቸው የሽብርተኛው ቡድን ዳኤሽ አይሲል በመባል የሚታወቃሉ አባላት መካከል የእርስ በርስ መግባቢያቸው እንግሊዝኛ ቋንቋ የሆነ ጥቂቶች አሉ። በተለይም አራት አባላት የሚገኙበትና አነጋገራቸው የውጭ ዜጎች መሆናቸውን የሚነገርባቸው ዘ ቢትልስ የሚል ቅጽል የያዘው ቡድን ዋና ስራ በዳይሽ የታገቱ የውጭ አገር ሰዎችን መቆጣጠር ነው። በእስረኞች ላይ በሚያሳዩት የጭካኔ አያያዝ ከሌሎቹ የጥበቃ አባላት በበለጠ ጭካኔ የሚታወቁት እነዚህ ሰዎች እስረኞችን በተለያዩ ዘዴዎች ያሰቃያሉ። በስከ ዛሬው አያያዛቸውም ከ24 በላይ ታሳሪዎችን አንገት ቀልተዋል። እነዚህን በቪዲዮ ምስል የተቀረጹትንና በተለያዩ ጊዜያት የተፈጸሙትን የግፍ ስራቸውን ዳኤሽ ኢንተርኔት ላይ ማውጣቱ ይታወቃል። አሌክሳንዳ አሞንካኢቲ ከእነዚህ የእንግሊዝ ሽብርተኞች ቡድን አባላት አንዱ ነው። እንደ አውሮፓ አቆጣጠር በ1983 ዓ ም ሎንዶን ውስጥ የተወለደው አሌክሳንዳ ኮቲ ገና በለጋ ዕድሜው ነው እስልምናን የተቀበለው። በሰቆቃ ፈጻሚነትና የጭካኔ እርምጃ በመውሰድ የተካነው ይህ ግለሰብ የአይሲል መልማይ ማሰልጠኛም ተቋም መሪ መሆኑ ይታወቃል። ዩናይትድ ስቴትስ ከአሸባሪ ድርጅቶች ጋር ግንኙነት ያላቸውን አንዳንድ ግለሰቦችን በስም ነቅሳ በየጊዜው ይፋ ታደርጋለች። በማንኛውም ረገድ እነዚህ ይፋ የተደረጉ ሰዎች ናቸው የሽብር ተግባር የሚፈጽሙትና ለመፈጸምም ዝግጁ ሆነው የተመደቡት። በዚህ ረገድ አሌክሳንዳ አሞን ካየቲ ሽብርተኛ ተብሎ በዩናይትድ ስቴትስ ተፈርጇል። በመሆኑም የዩናይትድ ስቴትስ ውጭ ጉዳይ መስሪያ ቤት ስሙን በልዩ መዝገብ አስፍሮ የያዘ ሲሆን ዩናይትድ ስቴትስ ውስጥ የሚገኝ ንብረቱም እንዲከበር ወይም እንዳይንቀሳቀስ ተደርጓል። ማንም የአሜሪካ ዜጋ ወይም ኩባንያ ከአሌክሳንዳ ኮቲ ጋር ምንም አይነት የንግድ ግንኙነት አያደርግም። ይህ ታሪኩ አሌክሳንዳ ኮቲ በሽብር ተግባር ለመሰማራቱ ለዓለም አቀፉ ማህበረሰብ ግልጥና ሀቅ ነው። አሸባሪ ግለሰቦችንና ድርጅቶችን ነቅሶ ማውጣት ብሎም ወደ ሕግ አስፈጻሚ አካላት መላክ የዩናይትድ ስቴትስ ተቋማትም ሆኑ የሌሎች መንግስታት ለሚወስዱት እርምጃ ጠቃሚ መሆኑ የታመነ ነው። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር። ክቡራትና ክቡራን አድማጮች ዝግጅታችን ሊጠናቀቅ ጥቂት ሰከንዶች ይቀራሉ። አጠራጠር ያሉ መረጃዎችን ላካፍላችሁ። አንድ የዩናይትድ ስቴትስ ዶላር 22 ብር ከ49 50 ሳንቲም አካባቢ ነው ምንዛሬው። ብሔራዊ ባንክ ባወጣው ምንዛሪ ትናንት 22 ነጥብ 4946 ሳንቲም ነው ያለው። ይሄ የመግዣ ዋጋ ነው። የመሸጫ ዋጋ ነው ይቅርታ የመግዣ ዋጋ ነው። የባንክ መሸጫ ዋጋ ሀያ ሁለት ነጥብ ዘጠኝ አራት አራት አራት ዘጠኝ ሁለት ሳንቲም ብሎ ነው ያወጣው። ወደ ብሔራዊ ባንክ ዌብሳይት ብትገቡ የተሻለ ዝርዝር ያለ የ18 ሀገሮች ምንዛሬዎችን ታገኛላችሁ። ኤንቢኢ ጂኦቪ ኢቲ። በኢትዮጵያ ሚቴዎሮሎጂ ኤጀንሲ ትንባያ መሰረት ደግሞ ነገ ኢትዮጵያ ሙሉ በሙሉ ፀሐያማ ነች። አዲስ አበባ ከፍተኛ ሙቀቷ 26፣ ዝቅተኛው 9 ዲግሪ ሴልሽስ ነው የሚሆነው። በኢትዮጵያ ዝቅተኛው የጅማው ዝቅተኛ ሶስት ከፍተኛው ደግሞ የጋምቤላ ከፍተኛ 41 ዲግሪ ሴልሽስ ይሆናል። ይህንን ከኢትዮጵያ ሜትሮሎጂ ኤጀንሲ ዌብሳይት ኢትዮሜት ጂኦቪ ዳት ኢቲ ገብታችሁ የተለያዩ 18 መረጃዎችን ማግኘት ትችላላችሁ። የተከበራችሁ አድማጮች ዝግጅታችን አበቃ። በምሽቱ ፕሮግራም ዋና አዘጋጅ በትዝታ በላቸውና በሌሎችም ባልደረቦቻችን ስም እንሰናበታችኋለን። ለዛሬ ቆንጅታዬና እኔም ሰሎሞን አባተነን፣ አብራችሁን ስላመሻችሁ እናመሰግናለን። ቀጥሎ የትግርኛ ዝግጅት ይቀርባል። በእኛ በኩል ነገ በሶስት ሰዓት እንገናኛለን። በሰላም እደሩ። ደህና እደሩ።